Is that በኢትዮጵያ ውስጥ በከተማ የሚኖረው ህዝብ ቁጥር በፍጥነት እየጨመረ መሆኑ ታወቀ። ሂደቱ የሀገሪቱን ኢኮኖሚ በማሳደጉ ረገድ መልካም እድልን ይፈጥራል ቢባልም ብዙ ፈተናዎችም እንደሚኖሩ ተገልጿል። የከተማ ማህበረሰብን የጤና ችግር ለመፍታት መንግስት መርሃ ግብር ነድፎ እየሰራ መሆኑ ተገልጿል። በአይነቱ የመጀመሪያው እንደሆነ የተነገረለት ሀገር አቀፍ የከተማ ጤና ጉባኤ ዛሬ በአዲስ አበባ ተጀምሯል። መለስካቸው አመሃ ዝርዝሩን ይዟል። በአዲስ አበባ ከተማ ሂልተን ሆቴል በይፋ በተከፈተው የመጀመሪያው አገር አቀፍ የከተማ ጤና ጉባኤ ላይ የተሰራጩ መረጃዎች በኢትዮጵያ የከተሜው ቁጥር በፍጥነት እየጨመረ እንደሆነ ይጠቁማሉ። በአሁኑ ወቅት ከ17 ሚሊዮን በላይ የሚሆን ህዝብ በትላልቅና ትናንሽ ከተሞች ይኖራል። ይህም ከጠቅላላው የኢትዮጵያ ህዝብ ወደ 19 በመቶ የሚጠጋ እንደሆነ መረጃዎች ያረጋግጣሉ። ያም ሆኖ ግን በኢትዮጵያ በከተማ የሚኖረው ህዝብ ቁጥር ብዛት ከሌላው ዓለም ጋር ሲነጻጸር በእጅጉ ዝቅተኛ ከሚባሉት ተርታ ነው። ከሰሐራ በስተደቡብ ካሉ የአፍሪካ ሀገሮች አማካይ ቁጥር እንኳን በጣም ያነሰ ነው። ይህ ግን በአጭር ጊዜ ውስጥ ይለወጣል ተብሎ ይጠበቃል። በዩኤስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የጤና የአሐዘ ህዝብና የንጥረ ምግብ ኃላፊ ምስስ ቤተኒ ሞስኮቭ ቁጥሮቹንና ተዛማጅ ሁኔታዎችን አንስተው በጉባኤ መክፈቻ መልእክታቸው ይህን ብለው ነበረ። እነዚህን አሃዞች ስትመለከቷቸው በ2030 ማለትም የዛሬ 23 ዓመት በኢትዮጵያ ከተሞች ወደ 39 ሚሊዮን የሚሆን ህዝብ ይኖራል። በከተማዎች የሚኖረው ህዝብ ቁጥር እድገት መጠንን ለህዝብ የሚያስፈልገውን የተለያዩ አገልግሎቶች ከማደራጀትና ከማሰራጨት አቅም ጋር ማመጣጠኑ ነው ከባዱ ፈተና። እና ከተሜነት ብዙ ጥቅም ይዞ ይመጣል። ከተሜነት መጥፎ ነገር አይደለም፣ በጣም ጥሩ ነገር ነው። ብዙ መልካም እድሎችንም ይፈጥራል። ይሁንና ብዙ ችግሮችንም ይፈጥራል፣ በተለይ ለድሃ የህብረተሰቡ ክፍል ከተሜዎች የጆን ስኖ ኢንኮርፖሬትድ የኢትዮጵያ ጽህፈት ቤት ኃላፊ ዶክተር ህብረት አለሙ በበኩላቸው የኢትዮጵያን ከተሜ ቁጥር ወደ 20 ሚሊዮን ሊጠጋ እንደሚችል ገልጸው የቁጥሩ መጨመር ሊያስገኝ የሚችለውን ጥቅምም ሆነ ጉዳት ዘርዘር አድርገው መደረግ አለበት ያሉትንም ጠቁመዋል። ይህ ቁጥርም ኢትዮጵያ መካከለኛ ገቢ ካላቸው ሀገራት አንዷ ለመሆን ከምታደርገው ግስጋሴ ጋር በፍጥነት እንደሚጨምር ይጠበቃል። ይህም ከወዲሁ ጤናማና ለኑሮ ተስማሚ የሆኑ ከተሞችን ለመፍጠር ከፍተኛ ርግግር ማድረግ እንዳለብን ጠቋሚ ነው። ከሌሎች መካከለኛ ኢኮኖሚ ካላቸው ሀገሮች እንደምንረዳው የከተሞችን መስፋፋት ከወዲሁ ግንዛቤ ውስጥ በማስገባት ለኑሮ ተስማሚ እንዲሆኑ አድርጎ መምራት ካልተቻለ ጉዳቱ የከፋ እንደሚሆንና ለመመለስም እንደሚያዳግት ይታምናል በመንግስት በኩልም ይህ ችግር ትኩረት እንዳልተነፈገው የገለጹት እና ፈተናው ግን ከባድ እንደሆነ ያስገነዘቡት የጤና ጥበቃ ሚኒስቴር ሚኒስትር ዴታ ዶክተር ከበደ ወርቁ ናቸው። ጤና ችግርን ለመፍታት መንግስት ከ2001 ጀምሮ የከተማ ጤና ኤክስቴንሽን ፕሮግራም ፈርሶ ከፍታ የሚገኝ ሲሆን በዚህም ረገድ የከተማ ጤና ኤክስቴንሽን ነታዊ መመሪያ በማዘጋጀት ከ50 በላይ የሚሆኑ የጤና ሰራተኞች ተሰማርተዋል። ይሁንና የከተማ ርሰ ጤና ፕሮግራም ገና በጅምር ደረጃ ያለና ብዙ ተግዳሮች ያሉበት ስለሆነ በወስጡ መስራትን ይጠበቅብናል። በዚህ መሰረት የመጀመሪያው ደረጃ የጤና አህድ መልሶ ክለሳት በአዲስ አበባ ከተማ ሶስት ሁለት ከተሞች በሙከራ ተደግሮ አሁን በተለያዩ ከተሞችን የማስፋት ስራ እየተገበረ ይገኛል። ጉባኤውን በይፋ የከፈቱት በጠቅላይ ሚኒስትር ጽህፈት ቤት የማኅበራዊና መልካም አስተዳደር እቅድ ውጤታማነት ዘርፍ ኃላፊ ሚኒስትር አቶ ሙክታር ከድር ይህ አሁን የሚታየው በኢትዮጵያ የከተማው ቁጥር መጨመር ለሀገሪቱ ኢኮኖሚያዊ ለውጥ መሠረት እንደሚሆን ጠቁመዋል። ጉባኤው ዛሬና ነገር እንደሚካሄድና በአያሌ የርዕሰ ጉዳዮች ላይ ውይይት እንደሚደረግም የወጣው መርሃ ግብር ያመለክታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ